በአማራ ክልል ውስጥ ማንኛውም የመንግስትና የግል መሳሪያ የታጠቀ ለግዳጅ ብቁ የሆነ ወጣት ከነገ ጀምሮ ይክተት ሲሉ የአማራ ክልል ርዕሰ መስተዳድር አገኘሁ ተሻገር ዛሬ እሁድ ሐምሌ 17 2013 ዓ.ም ለአማራ ሚዲያ ኮርፖሬሽን በሰጡት መግለጫ ጥሪ አቀረቡ። ርዕሰ መስተዳደሩ በሰጡት በዚህ መግለጫ አሸባሪ ሲሉ የጠሩት ህወሓት በተለያዩ ግንባሮች ያለ የሌለ ኃይሉን ተጠቅሞ የማጥቃት ሙከራ እያደረገ ነው ያሉ ሲሆን ሕጻናትና አዛውንትን በውጊያ ላይ እያሰለፈ ይገኛል ብለዋል። የህወሓት ዓላማም የአማራን ሕዝብ ለማጥቃትና ኢትዮጵያን ለማጥፋት ነው ብለዋል። በሌላ በኩል የአማራ ብሔራዊ ክልላዊ መንግስት ጥሪ ከማድረጉ አስቀድሞ የአፋር ክልል ፕሬዚዳንት አወል አርባ ከትላንት በስቲያ በሰጡት መግለጫ በአፋር ህዝብ ላይ ጥቃት ፈጽሟል ያሉትን ከአዋሳኝ ትግራይ ክልል የገቡ አማጼ ተዋጊዎችን ህዝቡ እንዲወጋ ጥሪ አስተላልፈዋል መስፍን አራጌ ዝርዝር አለው አጃንስ ፍራንስ ፕሬስ የአፋር ብሔራዊ ክልላዊ ላይ መንግስት ርዕሰ መስተዳድር አወል አርባን ጠቅሶ እንደዘገበው ሁሉም የአፋር ህዝብ መሳሪያ ያለው በመሳሪያ መሳሪያ የሌለው ባገኘው ነገር ሁሉ ሉዓላዊነቱን እንዲያስከብር ጥሪ አስተላልፈዋል የትኛውም አይነት የጦር መሳሪያ አያንበረክከን ያሉ ያሉት አወል አርባ ጦርነቱንም በጠንካራው መንፈሳችን እናሸንፋለን ብለዋል። አንዳንድ ሰዎች ወረራ የተፈጸመብን ከኦሮሚያ ክልል የመጡ ሰራዊቶችን በመቀበላችን ነው ብለው ያምናሉ። ይህ ግን ስህተት ነው ያሉት ርዕሰ መስተዳደሩ እውነቱ እኛን ከኢትዮጵያ በኃይል ለመነጠል ታስቦ እየተፈጸመ ነው ብለዋል። የአፋር ህዝብ ጁንታ ሲሉ የሚጠሩትን ህወሓትን ለመዋጋት እንደ አንድ የሚቆምበት ጊዜ እንደሆነም ነው ዘገባው ያስነበበው። የህወሓት ቃል አቀባይ ጌታቸው ረዳ ከቀናት በፊት ለአጃንስ ፍራንስ ፕሬስ በሰጡት መግለጫ ከኦሮሚያ ክልል የመጡና አፋር ላይ በነበሩ የኦሮሚያ ታጣቂዎች ላይ የተመጠነ ሲሉ የገለጹትን ጥቃት መፈጸማቸውን አረጋግጠው ነበር። መንግስታዊ የኢትዮጵያ ዜና አገልግሎትም ርዕሰ መስተዳድሩ አሸባሪ ሲሉ በጠሩት ህወሓት የታወጀውን ጦርነት ለመቀልበስ የክልሉ ነዋሪ አካባቢውን በንቃት እንዲጠብቅና ሁሉን አቀፍ ድጋፍ እንዲያደርግ በተለይ ወጣቶች ማንኛውም መስዋዕትነት ከፍለው ሉዓላዊነታቸውን እንዲያስከብሩና አገር እንዲያድኑ ጥሪ ማስተላለፋቸውን አስነብቧል። አጃንስ ፍራንስ ፕሬስ ከመንግስት ባለስልጣናት አገኘሁት ባለው መረጃ በህወሓት ወታደራዊ ጥቃት ሀያ ንጹሐን ሰዎች መገደላቸውን በበርካታ ሺዎች የሚገመቱት ከቤት ንብረታቸው መፈናቀ መዋቅራቸውን ገልጿል። የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ መሐመድ ሁሴንን ጠቅሶ የአሜሪካ ድምጽ ሬዲዮ በጦርነቱ ምክንያት ሰባ ሺህ የሚገመት ህዝብ ከቀዩ መፈናቀሉን ከቀናት በፊት ዘግቦ ነበር። ኃላፊው የክልሉ መንግስት አራት መጠለያ ካምፖችን አዘጋጅቶ የተወሰኑ ተፈናቃዮችን በማስተናገል ላይ መሆኑንና አሁንም ጦርነቱ ባስከተለባቸው ተጽዕኖ ከአካባቢያቸው ተሰደው በየቦታው የተደበቁ መኖራቸውን መጥቀሳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ መስፍን አራጌን እናመሰግናለን። በሌላ በኩል የዛሬውን የአማራ ክልል ርዕሰ መስተዳድር መግለጫ በዘገባው ያስነበበው ሮይተርስ የዜና ወኪል በጉዳዩ ላይ ከህወሓት ቃል አቀባይ አቶ ጌታቸው ረዳ ምላሽ ለማግኘት ያደረገው ሙከራ እንዳልተሳካለት ገልጿል።